ከያዝነው ሳምንት ጀምሮ በሚቀጥሉት ወራት ኢትዮጵያ ውስጥ የሚገኙ የተለያዩ ዩኒቨርሲቲዎች በመቶ ሺህ የሚቆጠሩ ተማሪዎችን ያስመርቃሉ ተብሎ ይጠበቃል። እነዚህ ተመራቂዎች ያለፉበት የትምህርት ስርዓት በስራው ዓለም ተፈላጊነታቸው ላይ ተጽዕኖ እንደሚኖረው የመስኩ ባለሙያዎች ይናገራሉ። ይህም ምሩቃን የስራ ገበያ ውስጥ ለመግባት ትልቅ ፈተና እንደሆነባቸው እና በአገሪቱ ለሚታየው ስራ አጥነት ትልቅ አስተዋጽኦ አድርገዋል ሲሉም ይከራከራሉ። የሰሜን ሸዋ ነዋሪ ዳንኤል በላቸው ይህን ሀሳብ ከሚጋሩት አንዱ ነው። ከስድስት ዓመት በፊት በአፕላይድ ፊዚክስ ከአዋሳ ዩኒቨርሲቲ ቢመረቅም ስራ ስላላገኘ ወደ ንግድ ገባው ይላል። ዩኒቨርሲቲ ውስጥ ሳለ የነበረው ተስፋና ከዛ ወጥቶ ያጋጠመውን ያብራራል። እኔ እንደመሰለኝ ውስጥ እየተማርኩ ያለ ያው ወጥቼ ስራ እንደማገኝ ነበር ያሰብኩት። ነገር ግን ያው ምንም እንትን ልል አልቻልኩም። የባሰ ቤተሰብ ላይ መጥቼ ቤተሰብ ላይ ነበር ቁጭ አልኩት። በጣም አስቸጋሪ ሁኔታ ነበረ። ስለዚህ በዛ ሁኔታ ነበር ያሳለፍኩት። አሁንም ያለው ነገር ያ ነው። ግን አብዛኛው ገብተህ ራሱ የሳትስፋክሽን ይሄ የመርካቱ ሁኔታ በመንግስት ስራ ይህን ያክል የለም፣ በቃ አትረካም። ስለዚህ አብዛኛው አሁን እኛ አካባቢ ሰሜን ሸዋ አካባቢ ላይ አማራ ክልል ሰሜን ሸዋ አካባቢ ላይ ያለው ነገር መንግስት ሰራተኛ ራሱ ገብተ ክፍያውና የኑሮ ውዴታው የተለያየ ስለሆነ ወደ ውጭ እየተሰደዱ ያሉት ፌደራል ሀገር ወደ ምናምን እየሄሩ ያሉ በሁለት ሺህ ዓመተ ምህረት ከጅማ ዩኒቨርሲቲ በጂኦግራፊ መምህርነት የተመረቁት የአዲስ ከተማ ክፍለ ከተማ ነዋሪ መምህር ዩሱፍ ኑርዬ በመንግስት ትምህርት ቤት ውስጥ ያስተምራሉ። ከስድስት አመት ገደማ አንስቶ መንግስት መምህራኖቹን ካስመረቀ በኋላ ራሳቸው ስራ ይፈልጉ መባሉ የብዙ መምህራን ስራ ስርዓትነት መንስኤ መሆኑን ይናገራሉ። በሀገሪቱ ውስጥ በሚገኘው ሰላሳ አንድ ዩኒቨርሲቲዎች ስለሚሰጠው ትምህርት ጥራት ጉዳይም እንዲህ ይላሉ። እዚህ ላይ ስታያቸው አሁን ዩኒቨርሲቲ ተብለው ለመጠራትም በጣም በእጅጉ የሚከብዱ ሁኔታ ነው ያሉት። አንዳንድ ዩኒቨርሲቲ በምታይበት በተለይም ከነባራቸው ከስምንት ውጭ ያሉትን አንድ ደህና ሀይ ስኩል የማይሻሉ ናቸው። ተማሪዎችን የሚያስመርቁበት ሁኔታ ወይም ፋሲሊቲያቸውን አቀረባቸውን ከህንፃ ግንባታቸው እንደዚህም ከሽንት ቤት ጋር ተያይዞ እንደዚህም ከምግብና ከተለያዩ ነገሮች ዘርፎች ጋር ስትወስደው ከአንድ ደህና ስኩል የማይሻሉበት ደረጃ ነው ያለው። ስለዚህ ተማሪዎቹ እዛ ወጥተው ተማሪን ለማብቃት ወይም እነሱ መጀመሪያ መብቃት አለባቸው። ሁለተኛ እንደገና ደግሞ ወጥተው የስራ እድል ለማገኘት ከዚህ ጋር ስትወስደው በጣም በመቶ ሺህ የሚቆጠሩት የሀገሪቱ ሁኔታ ደግሞ ይህንን የሚቀበል አቅም አይደለም ሆነ ተፈጥሮ ያለው። ስለዚህ በጣም አስቸጋሪ ይመስለኛል። አብዛኛው ምሩቅ የመንግስት ስራ ያገኛል ማለት አይደለም የሚሉት የትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ከባ ወርጌሳ የመምህራን ቅጥር በተመለከተ ስለተደረገው ለውጥ ሲያብራሩ ያለው ለውጥ በፊት አሁን፣ አንዱን ሳብጀክት ወስጄ ለማስረዳት ሞክር ባዮሎጂ አስተማሪ ሆኖ ከዩኒቨርሲቲ ይመረቅ የነበረው ለምሳሌ ሶስት አመት ሆኖ ሲመረቁ ለማስተማሪያ ስነዘዴ የሚጠቀመው ካሪኩለም ባዮሎጂን ኮርሶች ያስቀር ስለነበረ መጀመሪያ እያንዳንዱ ሰው በባዮሎጂ ሙሉ ኮርሶችን ከጨረሰ በኋላ መምህር ለመሆን የሚፈልግ ተወዳድሮ ይግባ ነው የተባለው። ሁሉም ባዮሎጂ ስለሰለጠነ ወይም ኬሚስትሪ ስለሰለጠነ አስተማሪ ይሆናል ማለት ስላልሆነ ለውጡ ይሄ ነው እንጂ አስተማሪን ላለመቅጠር የተፈለገበትን ድንገት አለመኖሩ ለማስረዳት ነው። ሁለተኛ ቅድም እንዳልኩት የሰለጠነ ሰው በሙሉ በመንግስት ይቀጠላል የሚል አመለካከት መኖርም የለበትም። አይቻልምም፣ የትም ሀገር የለም። ይሄ ሁሉም ሰው ስራ ፈልጎ ነው የሚገባው። ስራ ለመፈለግ ደግሞ የራሱን ተወዳዳሪነት በየጊዜው እየጠበቀ ነው መምጣት ያለበት እና ስራ ፈጣራ ፈጣሪ መሆንም ደግሞ አስተሳሰብ ይዞ ነው መውጣት ያለበት። በዚህ እየተቃኘ ነው ማለት ነው ያለው። የሀገር መንግስት አስራ አንድ ተጨማሪ ዩኒቨርሲቲዎችን ለመገንባት እቅድ ማውጣቱ እየተዘገበ ነው። እንደ ዩሱፍ ያሉ አስተያየት ሰጪዎች መንግስት ዩኒቨርሲቲ የሚገና የነባውም ሆነ ተማሪዎችን የሚያስመርቀው ለቁጥር ወይም ለይስሙላ እንጂ ተመራቂው ስራ ያገኛሉ ወይም አገር ይረከባሉ የሚለውን ታሳቢ አድርጎ አይደለም ይላሉ። ዶክተር ከባ ግን በዚህ አይስማሙም። መሟላት አለባቸው ብሎ በሀገራዊ መንፈስ የሚቆረቆሩ ካሉ ከነሱ ጋር አብሮ መስራትም ጥሩ ነው። ኮመንታቸውም ሀገራዊም ነው፣ ቁጭትም ነው። ያንን እያም በየጊዜው እያሟላን ይህንም ነው ያለው። ሁለቱንም እኩል ማስከል ይኖርብናል። ከዚህም በፊት አስራ ሶስቱ ስንገነባ የነበረውን ችግር አስሩ ላይ እንዳይደገሙ ሙከራዊ ተደርገዋል። አሁን አስሮቹን ስንገነባ የነበረው ችግር ደግሞ እነዚህ አስራ አንዶቹ ላይ ደግሞ እንዳይደገሙ ያደረግ ነው።